የ የየመን ሁጢ ታጣቂዎች በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን የሰብአዊ መብቶች ተሟጋቹ ሂዩማን ራይትስ ዋች አስታውቀዋል። ቡድኑ ትናንት ባወጣው መግለጫ ከጥቃቱ ለማምለጥ ይሸሹ በነበሩ ስደተኞች ላይ ከሌላ አቅጣጫ የሳዑዲ አረቢያ ወታደሮች ተኩስ እንደከፈቱባቸው እና ተጨማሪ ኢትዮጵያውያን በዚያ ተኩስ እንደተገደሉ አመልክተዋል። በመቶዎች የሚቆጠሩ ደግሞ ሳዑዲ አረቢያ እስር ቤቶች ውስጥ ተጥለው በከፋ ችግር ላይ መሆናቸውንም ይኸው የሂዩማን ራይትስ ዋች ሪፖርት ይናገራል። በሳዑዲ እስር ቤቶች ውስጥ የሚገኙ ስደተኞች በበኩላቸው በከፍተኛ ስቃይ ውስጥ መሆናቸውንና ወደ ሀገራቸው መመለስ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል። ስምኝሽ የቆየ ዝርዝሩን ይዛለች። በየመን ሰሜናዊ ክልል ከሳውዲ ጋር በሚያዋስነው አልጋሃር ተብሎ በሚጠራው አካባቢ በድንኳን ተጠልለው ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያዊ ስደተኞች አካባቢውን በሚቆጣጠረው የሁቲ አማጽያን ቡድን ተገደው ወደ ሳውዲ አረቢያ ድንበር እንዲሄዱ የተደረጉት ባሳለፍነው ሚያዝያ ወር ነበር። ከተባራሪ ስደተኞቹ አንዱ በየመን ድንበር ላይ ለአንድ ዓመት የኖረው በላይ አብርሃ ነው። የተሻለ ኑሮ ፍለጋ ከሀገሩ እንደወጣና ወደ ሳውዲ አረቢያ ለመግባት ጊዜ እየጠበቀ እንደነበር የሚናገረው በላይ የሁቱ አማጽያኑ በድንገት መጥተው እንዳባረሯቸው ያስረዳል። ወዲያው መጥቶ በአፈሙዝ ወደ ሌላ ቦታ ማሄድ የለም ወደ ግራ ወደ ቀኝ ማለት የለም። በአፈሙዝ እያስፈራሩ ስንት ሰው እየገደሩ እንደገና ሴቶችን ከልጆቻቸው እየነጠሩ ስንት ብዙ በጣም ብዙ ነው የቀረ። እስከ መርከዝ ድረስ ማለት ነው በስረት የተሸኘ ነው። ከዚያ መርከዞች ተቀበሉና በዚህ ሳምንት እናበራቸዋለን አለም ብለው ወደ ዘንስር ቤት ወደ ዳይሬክት ሬጅስተሩ ና ከዳይሬክት ሬቶ ረጅዘና መጡ እዛ ከዛ ጀምራል እንግዲህ ያለው ስራይ የሚሞጠ ወዝ ሁሉም ነገር በጣም የሚከብድ ነው አማጺያኑ ስደተኞቹ ይኖር ባቸው የነበሩትን ከ ሶስት መቶ በላይ ድንኳኖች በማፈራረስ ና በጠመንጃ አፈሙዝ በማስፈራራት ኢትዮጵያኖቹን ያባረሯቸው የኮሮና ቫይረስ አለባቸው በሚል ሽፋን መሆኑን የሰብአዊ መብት ተሟጋች ድርጅት የሆነው ሂውማን ራይትስ ዋች ትላንት ባወጣው መግለጫ አስታውቋል መግለጫው አክሎ አማጽያኑ ስደተኞቹ ላይ ተኩስ በመክፈት ለጊዜው ቁጥራቸው በውል ያልታወቀ በርካታ ኢትዮጵያውያንን መግደላቸውንም ከአይን እማኞች ማረጋገጡን ገልጿል። የድርጅቱ የስደተኞችና ፍልሰተኞች መብት ዳይሬክተር የሆኑት ቢል ፍሬሊክ ለአሜሪካ ድምፅ እንደገለጹት ኢትዮጵያኖቹ ከሁቱ አማጽያኖች ጥቃት በመሸሽ ወደ ሳውዲ ድንበር ለመግባት ሲሞክሩ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈታቸው ተጨማሪ ኢትዮጵያውያን ለህልፈት ተዳርገዋል። ወታደሮቹ ስደተኞቹን ሲያባርሯቸው የኮሮና በሽተኞች እያሉ ይጠሯቸው ነበር። እዛ አካባቢ ኮሮና ስለመኖሩ የሚታወቅ ግን ምንም መረጃ የለም። በየመን በኩል ያለውን ድንበር በሚጠብቁት የሁቱ አማጽያንና በሳውዲ ድንበር ጠባቂ ኃይሎች በሁለቱም ወገን ይተኮስ ነበር። በተኩሱ መሃል አጣብቂኝ ውስጥ ገብተው ስቃይ እየደረሰባቸውና የተገደሉት ግን ስደተኞች ናቸውስደተኞቹ ሰፍረውበት የነበረው አልጋሃር የተሰኘው አካባቢ ብዙዎች ወደ ሳውዲ ለመሻገር የሚጠቀሙት የስደት መንገድ ነው ሳውዲ ውስጥ ጂዛን በተሰኘ እስር ቤት ውስጥ የሚገኘው በላይ እሱና ሌሎች ከ አስራ አራት ሺህ በላይ የሚሆኑ ኢትዮጵያዊ ስደተኞች በተለያዩ እስር ቤቶች ውስጥ እንዳሉና ከመቶ በላይ በማይዙ ክፍሎች ውስጥ እስከ አራት መቶ የሚሆኑ ታሳሪዎች በአንድ ላይ መታጎራቸውን ገልጾ ብዙ ሰዎች በተላላፊ በሽታና በጭንቀት እየሞቱ ነው ይላል። መጀመሪያ ማለት እንዳንሞትም እንዳንድንም ነው። ሕክምናም ስለማይደረግ የበሽታ ብዙ የተለያየ አይነት በሽታ ነው ያለው። ሰር በሽታ አለ፣ የጉንድ በሽታ አለ። በሙቀት የተነሳ ብዙ አይነት ወረርሽኝ ያለ ስንባሻዎችም ስለማይተከሰሩም ሰዎች የተናንቁ ራሳቸው ራሳቸው ነች ስገባ ራሳቸው ናንቁ ይገባል ኢትዮጵያውያኖቹ በሳውዲ ወታደራዊ ካምፖች ውስጥ በአስከፊ ሁኔታ በእስር ላይ መሆናቸውን ሂዩማን ራይትስ ዋችን ማረጋገጡን ፍሬሊክ ያስረዳሉ። ስደተኞቹ ሳውዲ ከሚገኙ እስር ቤቶች ውስጥ ሆነው በላኩልን ቪዲዮ ምን ያክል አሰቃቂ በሆነ ሁኔታ ውስጥ እንዳሉ አይተናል። በአንድ ጠባብ ስፍራ ብዙ ሰዎች ተጨናንቀው በመቀመጣቸው በተላላፊ የቆዳ በሽታ እየተሰቃዩ ነው። ይሄ እንዴት ስደተኞቹ በቀላሉ ለተላላፊ በሽታዎች ተጋላጭ እንደሆኑ ያሳያል። ስለዚህ አንድ ሰው በኮሮና ቫይረስ ከተያዘ ወረርሽኙ በፍጥነት ሊስፋፋ የሚችልበት ትልቅ ስጋት አለ። በሳውዲ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ለሂውማን ራይትስ ዋች ቀርጸው በላኳቸው ተንቀሳቃሽ ምስሎች ኢትዮጵያኖቹ በጠባብና ሞቃታማ ክፍሎች ውስጥ በቆሻሻ መሃል ታጭቀው ይታያሉ። ከሽንት ቤት የሚወጣ ፍሳሽ በቀላቀለ ውሃ መሃል ተቀምጠው ድረሱልን እያሉ ሲጮሁም ይሰማሉ የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያንም ነፍሰ ጡር እናቶችን ጨምሮ በእስር ቤቶች ውስጥ ያሉ ስደተኞች በቂ ምግብና ውሃ እንዲሁም ህክምና እንደማያገኙ የሚለብሱት ልብስና የሚተኙበት ፍራሽ እንደሌላቸውና በሳውዲ ጠባቂዎች ድብደባ እንደሚደርስባቸው ነግረውናል ከነዚህ መሀል ሻምበል ከበደ ሌላው በጂዛን እስር ቤት የሚገኝ ታሳሪ ነው በወሎ ራያ ከተማ ነዋሪ የነበረው ሻምበል እንደ አብዛኛው ስደተኛ የተሻለ ኑሮ ፍለጋ ከሀገሩ ቢወጣም እስካሁን ከስቃይ በቀር ያጋጠመን የለም፣ ስለዚህ ወደ ሀገራችን መመለስ እንፈልጋለን ይላል። ፍሬ ሊክ ድርጅታቸው በእስረኞቹ ላይ እየደረሰ ያለውን የሰብአዊ መብት ጥሰት በተመለከተ የሳውዲ መንግስትንና በየመን ሰሜናዊ ክፍል የሚቆጣጠረውን የሁቱ አማጽያንን ለማነጋገር ሞክሮ እስካሁን ምላሽ እንዳላገኘ ለአሜሪካ ድምፅ ተናግረዋል። በሁለቱም ድንበሮች ያሉትን ስደተኞች ዓለም አቀፉ የስደተኞች ጉዳይ ድርጅት ዩኤንኤችሲያር እና ዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንዲጎበኟቸው መደረግ አለበት። ምናልባት ሁሉም ጥገኝነት ጠያቂ ላይሆኑ ይችላሉ። ነገር ግን ወደ ሀገሬ ብመለስ ችግር ሊደርስብኝ ይችላል የሚል ፍርሃት ያለባቸው ካሉ ዩኤንኤችሲአር ቀርቦ ሊመዘግባቸው ይገባል። ወደ ሀገራቸው በፈቃደኝነት መመለስ የሚፈልጉትንም አይኦኤም ሊረዳቸው ይችላል። በቆዳ በሽታ የተያዙትን፣ በተፈጠረው ነገር ድንጋጤ ውስጥ ያሉትን፣ ቤተሰቦቻቸው የተገደሉባቸውን፣ ወደ ሀገራቸው መመለስ የሚፈልጉትን ሁሉንም የሰባዊ መብት ድርጅቶች እርዳታ ሊያደርጉላቸው፣ ደህንነታቸው ተጠብቆ ወደ ሀገራቸው እንዲገቡ ሊረዷቸው ይችላሉ። ሁማን ራይትስ ዋች በሁቱ አማጽያንና በሳውዲ ወታደሮች ጥቃት ከደረሰባቸው ኢትዮጵያውያኖች በተጨማሪ የኤርትራና የሶማሌ ስደተኞች ሊኖሩ ይችላሉ ብሎ ቢገምትም እስካሁን ያገኛቸውና ያነጋገራቸው ግን ሙሉ በሙሉ ኢትዮጵያውያን መሆናቸውን ገልጿል። ድርጅቱ ባለፈው ዓመት ያሰባሰበው መረጃ እንደሚያመለክተው በኢኮኖሚ ችግር በድርቅና በሰብአዊ መብት ጥሰቶች ምክንያት በየመን አቋርጠው ወደ ሳውዲ ከሚጓዙ ስደተኞች መሀል ዘጠና በመቶ ኢትዮጵያውያን ናቸው። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በ2019 ዓ ም ብቻ ከ140 ሺ በላይ ኢትዮጵያውያን ፍልሰተኞች የመን መግባታቸውን ጠቁሟል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።